መቼም እንግዳ የመቀበል ባህል የሚባለውን ነገር እዚህ ሀገር የፈጠረ ሰው አዋቂ ነው። ምንም እንከና አይወጣለትም። ግሩም ቃል ነው እሱ በጊዜው የሰነዘረው። ይህም በመሆኑ የዛሬ ሁለት ዓመት ስደተኞች በገፍ ወደ ጀርመን ሀገር ሲጎርፉ የቻንስለሯን የወይዘሮ አንገላ ሜርክልን ፖለቲካ ደፍሮ ወጥቶ ለመተቸት አሉ ከሚባሉት ተቀናቃኝ የፖለቲካ ድርጅቶች ውስጥ እንኳን አንዱም አይገኝበትም። ከእነሱ ይልቅ የጎረቤት ሀገር ፖለቲከኞች ናቸው ጀርመኖችን አብዱ እንዴ ብለው እርምጃውን ያኔ እስከ መተቸት ድረስ ደፍረው የዘለቁት። የጀርመን መንግስትና የአገሪቱ ሚዲያ አንድ ላይ ሆነው ግንባር ፈጥሮ እንኳን ደህና መጣችሁ የሚለውን መፈክር ለማስታወስ እዚህ አብረው እነሱ አንድ ላይ ሆነው አራግበዋል። የተመልካችነት ሚናቸውን የአገሪቱ ጋዜጠኞች እርገፍ አድርገው ጥለውም የፖለቲካ መደቡ መፍትሄ ነው ብሎ የወረወረውን ሀሳብ ሳይመረምሩት ሳይጠየቁና ሳይተቹበት ዝም ብሎ ተቀብለውታል። ይህ ግን በምንም አይነት በጋዜጠኞች በኩል ተዘሎ መታለፍ አልነበረበትም። ይህን የሚለው አንድ የምርመራና የጥናት ጣቢያ ጥሩ አድርጎ ነገሩን አስቀምጦልናል። ጸረ የውጭ ሀገር ሰው የሚለው ክስ እንዳይለጠፍባቸው ፈርተው ነው የሚለውን አመለካከቱንም ጥናቱ ሰሞኑን ባወጣው ሰነድ ላይ አስፍረዋል። በእርግጥ እሱ ሳይሆን አይቀርም ጋዜጠኛውን ሁሉ ዝም የሚያሰኘው ነገር። እውነቱን ለመናገር ገና ከመጀመሪያውኑ እኔ አላንዳች ገደብ ከዓለም ዙሪያ ወደዚህ ወደ ጀርመን ሀገር በገፍ እየጎረፉ የሚገቡትን ስደተኞች ዝም ብሎ መቀበልና እነሱን ማስተናገድ አገሪቱ እንደማትችል ትልቅ ጥርጣሬ ውስጥ ገብቼ ያኔ ተጨንቄም ነበር። ዝም ብሎ ድንበሩን ከፍቶ ሰዎችን ግቡ ማለት ለአንድ ሀገር ይህም ማድረግ ትልቅ ስህተት ነው። በሌላ በኩል ሁኔታው ይገባኛል። በሀገራቸው ውስጥ በሰላም መኖር የማይችሉትን ሰዎች፣ ጦርነቱን ጠንክሮ ከመንደራቸው ያባረራቸውን ስደተኞች ተቀብሎ ማስተናገድ ተገቢ እርምጃ ነው። ግን ያ ስለሆነ በሚሊዮን የሚቆጠሩትን ሰዎች በሙሉ ተቀብሎ ማስተናገድ ጨርሶ አይቻልም። ግን ደግሞ ይሉኝቷ ተፈርቶ አንድ ተመልካች ጥሩ ጋዜጠኛ ሀሳቡንና አስተያየቱን፣ እንዲሁም አመለካከቱን ብዙ ነገር በአይኑ ስር ሲካሄድ እያየ ዝም ብሎ ድምፁን አፍኖ መቀመጥ አይችልም። አፍረጠን እንናገር ከተባለ ብዙ የአገሪቱ የሚዲያ አውታሮች ራሱም ዶቼ ቬለም እንኳን ቢሆን ይህን የአገሪቱን ህዝብ ሁሉ የሚያሳስበውን የስደተኞች ጥያቄና የቻንስለሯን ፖለቲካ አንስቶ በበቂ በጉዳዩ ላይ ባለፉት ጊዜያቶች ከሁሉም አቅጣጫ አልተመላለሰበትም። ብዙም ባንሆን አንዳንዶቻችን ተነስተን የጀርመን መንግስት የወሰደውን እርምጃ ያኔ ተችተናል። እንዲያውም አንዳንዶቹ ጽሁፌን ተመልክተው ተጠንቀቅ፣ አንተ ከስራ ያባሩሃል ብለውም መክረውኛል። ይኸው ሳልባረር በስራ ላይ እስካሁን ድረስ አሁንም አለሁ። ይህንንም አሁን የምታዳምጡትንም ሀሳብ ከመሰንዘር ምንም የሚያግደኝ ነገር የለም። ቁም ነገሩ ያለው ህገ መንግስቱም ላይ እንደሰፈረው የመናገርና የመጻፍ የመተቸትና መቃወም ለየት ያለ አመለካከትም አንስቶ ለህዝብ ማቅረብና ማሰራጨት ይህ መብት በጀርመን ሀገር ለሁሉም ሰው የተፈቀደ ነው። ይህንን መብታችንንም እንጠቀምበት በሚለው ጥሪው ባልደረባችን የዛሬውን ሀተታ ሸባ አድርጎት ለጊዜው በዚህ ቃል ተሰናብተዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ